ያሰጣችሁ ውድ ተመልካቾቻችን፣ አድማጮቻችን ይህ በየሳምንቱ የምናደርገው የመጽሐፍ ቅዱስ የውይይት ክፍለ ጊዜያችን ነው። የሰንበት ትምህርት ክፍለ ጊዜያችን ነው። በዚህ የሰንበት ትምህርት በዚህ በሩብ ዓመት እያጠናን እየተማርን ያለ ነው ስለ ታላቁ ውዝግብ፣ ስለ ታላቁ ተጋድሎ ከሰማይ የጀመረው ተጋድሎ ወደ ምድር እንዴት እንደመጣ፣ ምድርም ከመጣ በኋላ ደግሞ እንዴት በታሪክ ፍሰቱ እንዴት ሲከናወን እንደነበረ ክርስቶስም ከመጣ በኋላ ደግሞ በክርስቶስ ሕይወት ደግሞ እንዴት እንደታየ ከዛም በኋላ ደግሞ በክርስትናው ዘመን በተለያየ ጊዜያት እንዴት የታላቁ ውዝግብ ሀሳብ እና ውጊያው ሲካሄድ እንዴት እንደነበረ በታሪክ ውስጥ ስናጠና ነበር። በዚህ ጥናታችን ውስጥ ባለፈው ጊዜ እንግዲህ ያየነው ከቤተ መቅደሱ ያለው እውነት ምን እንደነበረና የትልቁ የትንቢት የጊዜ ትንቢት ፍጻሜ እንዴት እንደነበረ የቤተ መቅደሱ ትምህርት የዚህ የታላቁን ተጋድሎ እና የመዳንን ሂደት እንዴት ያስተምረን እንደነበረ ስናይ ነበር እና በዚሁ አግባብ ያለ ነው። በዚሁ አግባብ ሆነም ዛሬ የእግዚአብሔር መሰረት ስለሆነው የእግዚአብሔር ሕግ እናጠናለን ማለት ነው። ይሄ በታላቁ ውዝግብ በታላቁ ተጋድሎ ውስጥ ምን አይነት ሚና አለው? በቤተ መቅደስ ውስጥስ እንዴት ተገልጦ ነበረ? በመጨረሻም ዘመን ደግሞ በዚህ በእግዚአብሔር ሕግ ዙሪያ የሚከሰቱ ነገሮች ምንድን ነው የሚሆኑት የሚለውን አንስተን የምንዋይበት ክፍለ ጊዜ ይሆናል። ወደ ውይይቱ ከመግባታችን በፊት ግን ዋና ጥቅሳችንን እናነባለን። ይሄ ዋናው ጥቅስ የሚገኘው ራእይ ምዕራፍ 12 ቁጥር 17 ላይ ነው። ራእይ ምዕራፍ 12 ቁጥር 17 እንዲህ ይነበባል። ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህር አሸዋ ላይ ቆመ። ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔር ትእዛዛትን የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህር አሸዋ ላይ ቆመ። ወደ ውይይቱ ከመግባታችን በፊት እህታችን አሰማ መግቢያ እግዚአብሔር አባት እጅግ አድርገን እናመሰግናሃለን። ባህሪህ ፍቅር ስለሆነ ስለምትወደን በአንድ ልጅ በክርስቶስ ይህንን ፍቅር ስለገለጥክልን ተመስገን። አሁን ደግሞ የአንተን ማንነት ስናጠና አንተ ራስን እንድትገልጥልን እንልታስተምረን እንጸልያለን። ክብር ለአንተ። የሚሰሙ ሁሉ በሚሰሙት እንዲጽናኑ አንተን እንዲያውቁ እንጸልያለን። በጌታ በኢየሱስ ስም አሜን። እንዳስቀመጥኩት ስለ እግዚአብሔር ትዕዛዝ ስለ እግዚአብሔር ሕግ ነው ዛሬ የምንወያየው። ያለፈው ሳምንት ስንወያይ ቤተ መቅደሱ እግዚአብሔር የማዳን ታሪኩን ያሳየበት ተምሳሌ እንደሆነ በጣም በዝርዝር ስናየውና ስናጠናው ነበርና ከዛው አያይዤ የመጀመሪያ የምጠይቃችሁ ጥያቄ ሕጉ በዚህ በቤተ መቅደሱ ውስጥ የት ነው የሚገኝ የነበረው እና ይሄ ደግሞ ምን ይነግረናል የሚለውን እናንሳና ስለ ህጉ ደግሞ የበለጠ እያየን እንሄዳለን። ህጉ የሚገኘው በቤተ መቅደስ ውስጥ በቅድስተ ቅዱሳን ክፍል ሲሆን በስሬት መክደኛ ውስጥ አስርቱ ትእዛዛት በእግዚአብሔር ጣት ተጽፎ በዛ ውስጥ ነው የሚገኘው እና እግዚአብሔር ለሙሴ በመካከላቸው አድር ዘንድ ቤተ መቅደስን ስሩልኝ ካለ በኋላ የምትሰራው ቤተ መቅደስ ሰማያዊ ምሳሌ ያለው ሲሆን በዛ ቤተ መቅደስ ውስጥ ያሉ ነገሮች አሉ። አደባባይ ክፍል አለ፣ ከዚህ በፊት አይተነዋል። ቅዱሱ ክፍል አለ፣ ቅድስተ ቅዱሳን ክፍል አለ። እና ቅድስተ ቅዱሳን ክፍል ውስጥ የሚገኘው አንዱ መሀል በስሬት መክደኛ ውስጥ ያለው የእግዚአብሔር ህግ እንደሆነ እንመለከታለን። ስለዚህ በቅድስተ ቅዱሳን ውስጥ የታቦቱ አለ በታቦቱ ውስጥ የአስርቱን ትእዛዛት እናገኛለን ከዛ በላይ ደግሞ የስርየት መክደኛ የሚባለው እናገኛለን በጣም ጥሩ እንግዲህ ይሄ ታዲያ ምን ይነግረናል የሚለው ነው እንግዲህ የሚቀጥለው ጥያቄ ምክንያቱም አሁን ያለፈውን ጊዜ እንዳነሳ ነው አደባባይ አለው ቤተ መቅደሱ ከአደባባዩ ስንገባ ቅዱሱ ክፍል በጣም ደግሞ ስንገባ የቅድስተ ቅዱሳን ወይም የውስጠኛው ክፍል የሚባለዋል በዛ ውስጥ ደግሞ ታቦታል ከታቦት ውስጥ ነው እንግዲህ የእግዚአብሔር ትእዛዝ የሚገኙ። ስለዚህ ይሄ እግዚአብሔር ምን ሊነግረን ፈልገ ነው? በጣም እንግዲህ ስናየው የነገሮች ሁሉ ማዕከል ህጉ ላይ የተነጣጠረ ይመስላል። ምክንያቱም ሲጀምር ራሱ እግዚአብሔር ቤተ መቅደሱን እንዲሰሩ የነገራቸው ለእስራኤላውያን በመካከላቸው አድር ዘንድ ብሎ ነው እና በመካከላቸው እንዲያድር እግዚአብሔር ያንን ንድፍ ሰጠው። ከዛ ቤተ መቅደሱን ሰራ። ከዛ ያንን ቤተ መቅደስ ከሰሩ በኋላ እንግዲህ ቅድስተ ቅዱሳን የእግዚአብሔር መገኘት የሚገኝበት ቦታ ነው እና ካህናቱ ራሱ በየቀኑ አይገቡበትም። ሊቀ ካህኑ ብቻ በአመት አንድ ጊዜ ነው ወደዚህኛው ወደ ውስጠኛው የቅድስተ ቅዱሳኑ ክፍል የሚገባው እና የእግዚአብሔር መገኘት ያለበት ክፍል ውስጥ ነው ያለው። ይሄ የእግዚአብሔር ሕግ እና ለእግዚአብሔር መንግስት የእግዚአብሔር መንግስት መሰረቱ ይሄ ሕግ እንደሆነ የእግዚአብሔር ሕግ እንደሆነ ትልቅ የሚነግረን ነገር አለ። ይህንን ክፍል የምናገኘው በዘጸአት ምዕራፍ 25 ቁጥር አስራ ስድስት ላይ ነው። በታቦቱም ውስጥ እኔ የምሰጥህን ምስክር ታስቀምጣለህ ይላል። ያው ዝርዝሮች ይሰጣል እንዴት ብሎ ታቦቱ በምን እንደሚሸፈን ከምን እንጨት እንደሚሰራ የመሳሰሉትን ይሰጥና ከዛ በኋላ በዛ የራሱን ምስክሮች እንደሚያስቀምጥ ይናገራል። የእግዚአብሔር እንግዲህ አስርቱን ትእዛዛት ማለት ነው እና ስለዚህ እግዚአብሔር በሰዎች መካከል ሆኖ መሆን ፈልጎ ይህንን ቤተ መቅደስ ካስቀመጠ እግዚአብሔር ስለ ራሱ ሊገልጥ ራሱን ሊገልጥ ፈልጓል ማለት ነው እና ስለዚህ ራሱ ሲገለጥ የስርየት መክደኛ እና ከዛ ደግሞ የእግዚአብሔር ሕግ አለ ማለት ነው። ስለዚህ የእግዚአብሔር ማንነት መግለጫ ነው ማለት ነው። እንግዲህ መጽሐፍ ቅዱስን የምናውቀው እንግዲህ የእግዚአብሔር የእግዚአብሔር ባህሪ ዋና ባህሪው ፍቅር እንደሆነ ነው እና ስለዚህ እንግዲህ ምሕረት የስርየት መክደኛው እንዳለ ሆኖ የፍቅር አንድ ክፍል ነው ማለት ነው ሕግ የእግዚአብሔር ባህሪ መገለጫ ከሆነ እንግዲህ ፍቅር የሚገለጥበት ነገር ነው ማለት ነው። ህግ እነዚህ ምስክሮች የእግዚአብሔር ምስክሮች ይህን ይህንን አድጎ ተብሎ የተሰጡን መመሪያዎች እንግዲህ የፍቅር መገለጫዎች ናቸው ማለት ነው። እንደ እግዚአብሔር ባህሪ የምናያቸው ከሆነ እንግዲህ እንደዚህ ምናምን ተ እንደዚህ ያስቀምጣችሁታል። ግን በአብዛኛው በተለይ በፕሮቴስታንት የክርስትና አለም በሕግ የሕግ ጉዳይ ሲነሳ ሕግ ጠላት ነው፣ ሊወገድ ይቻ ይገባዋል የተቸነከረ ነው። ያው ክፉ፣ አሉታዊ የሆኑ ሀሳቦች ናቸው የሚነሱት እና ለምን እሱ ሀሳብ መጣ እና እውነትስ ሕግ ጠላት አይደለም። በቤተ መቅደስ ውስጥ ሁለት ነገሮችን እናገኛለን። አንዱ አምልኮን ነው፣ ሁለተኛ ደግሞ ፍርድን በተመለከተ እነዚህ ሁለቱን በተለየ እናገኛለን። እና አምልኮ የሚገባው አምላክ ፈጣሪ ስለሆነ የምናመልክበት ቦታ ነው። እና ደግሞ ፈጣሪ ደግሞ ፍቅር ነው። እግዚአብሔር ፍቅር ነው ብለው ይናገራል አንደኛ ዮሐንስ ላይ እና አንደኛው ዮሐንስ አምስት አስራ ስምንት ስንመለከት እግዚአብሔርን አውቃለሁ ብለን ትዕዛዙን የማንጠብቅ ከሆነ ውሸተኞች ነን ይለናል። አንደኛው ዮሐንስ አምስት አስራ ስምንት ላይ ምሳሌ ሀያ ስምንት ዘጠኝ ላይ ደግሞ ምን ብሎ ይናገራል? ህጉን የማይጠብቅ ጸሎት እንኳን እንደማይሰማለት አድርጎ ይናገራል እና እግዚአብሔር ማምለክ ካለብን በባህሪው ነው ማምለክ ያለብን እና ስናመልክ ፈጣሪነቱን አውቀን ባህሪውን አውቀን ነው በዛ ውስጥ ገብተን ነው የምናመልከው እና እሱ ደግሞ የሰጠን ህግ የሚጠበቅ ለእኛ የሚጠቅም ነው። እግዚአብሔር አዋቂ አምላክ ነው። አንድ የሚሳሳት ያልሆነ አምላክ ነው። እና የሚሳሳት ያልሆነ አምላክ እንዴት የማይጠበቅ ህግ ይሰጠናል? ከሳሽ የሆነ ህግ ይሰጠናል? ስለዚህ ከነዚህ ስንመለከት ህጉ ከእግዚአብሔር ጋር ግንኙነታችን የሚያሳምር ነው። አንድ ሁለተኛው ግን በኃጢአት ራሱ የሚታወቀው በህግ ነው ያለ ለዚያ የሀጢአት መታወቂያ የለም። ለእነዚህ ጥቅሶች ልንወስድ የምንችለው ህብራዊና ስድስት ላይ ሮሚ ላይ ያለ እምነት እግዚአብሔር እንደማንችል ሁሉ እምነት ያልሆነ ነገር በሙሉ ኃጢአት እንደሆነ እንመለከታለን። ህጉን ደግሞ አንደኛ ላይ ሄደን ስናነብ ደግሞ መተላለፍ ኃጢአት እንደሆነ ይነግረናል እና እነዚህን ሁሉ አንድ ላይ አያይዘን ስንመለከታቸው እግዚአብሔር ፈጣሪ ነው የምናመልከውም በእውነትና በቅድስና መሆን አለበት እና ያንን ስናመልክ ግን ከህጉ ውጭ ሆነን ልናመልከው አንችልም አንድ ሁለተኛ ደግሞ የምንፈረደውም በህጉ ነው ኃጢአትም የሚታወቀው በህግ አማካኝነት ነው እና ይህንን ልናስብ ያስፈልጋል። ግን ያው ደህንነት ሁሉ በነፃ በክርስቶስ በኢየሱስ ተሰጥቶናል። ይህንን ደግሞ መርሳት የለብንም። ነው ያው ስለ ህግ ያለን ምልከታ ነው። እንግዲህ ህግን እንድንጠላ የሚያደርገን ያው የሰው ባህሪ ህገ ጠልነት ነው። ሲጀመር እንደዚህ አድርግ አታድርግ መባል አይፈልግም። ሮሜ ምዕራፍ ሁለት ቁጥር አስራ ሁለት ላይ ያለ ህግ ኃጢአት ያደረጉ ሁሉ ያለ ህግ ደግሞ ይጠፋሉ፣ ህግም ሳላቸው ኃጢአት ያደረጉ ሁሉ በህግ ይፈረድባቸዋል። በእግዚአብሔር ፊት ህግን የሚያደርጉ ይጸድቃሉ እንጂ ህግን የሚሰሙ ጻድቃን አይደሉም ብሎ ይናገራል። እና ይሄ የመጽደቅና ያለመጽደቅ የፍርድ መለኪያ ሆኖ ፍርድ ህግ ይቀመጣል። እንዲሁም ትንሽ ገጾች ገለጥ አድርገን ስናነብ ደግሞ ከህግ በታች ሁሉንም ዘግቶታል ይላል። በቃ ይሄ ይህንን ህግ መጠበቅ ሰዎች ስላልቻሉ ይሄ ህግ ኃጢአተኛ ያደርጋቸዋል። ሰዎች ግን የህጉ ዋና አላማ ምንድን ነበር? እንግዲህ ምክንያት ይኖረዋል መቼም ኃጢአተኛ ማድረግ ቢሆን አደባባይ ጋር ማድረግ ይቻላለም ከኃጢአተኞች ኦልሬዲ ያንን ህግ እያዩ በቃ ኃጢአተኛ መሆናቸውን ማስታወስ ብቻ ከሆነ ግን ይሄ እግዚአብሔር ፍቅር ነው በሚለው መነጽር ህጉን ስናይ፣ ስለዚህ እነዚህ ህግጋት አቀማመጣቸው የተሰጡት ራሱ ሰዎች በፍቅር ይኖሩ ዘንድ ነው ማለት ነው። እግዚአብሔርን መውደድ ኢየሱስም ወደፊት በአዲስ ኪዳን ላይ መጥቶ ሲጠይቅ፣ እንግዲህ ህግን ሲጠቀልለው፣ እግዚአብሔርን ውደድ ከዛ ደግሞ ሰው ውደድ ብሎ ነው የሚያስቀምጠው እና ስለዚህ ይሄ የምንኖር ልንኖርበት እግዚአብሔር ያስቀምጠልን የኑሮ መመሪያ በህግ በፍቅር እንዲሆን ያደረጋቸው ናቸው። ለምሳሌ ሰንበት ቀንን አስብ፣ ከእግዚአብሔር ጋር ያለን ህብረት ያለንን ፍቅር በመታዘዝ የምንገልጽበት ነው። ሌሎች አማልክትን የማናመልከው በዚሁ ፍቅር ውስጥ ከሆንን ነው እና ይሄንን እንደ ፍርድን በቃ አድርግ አታድርግ፣ እግዚአብሔር እንደ መሳሪያ አድርጎ እኛን ኃጢአተኛ ለማድረግ የሚጠቀምበት ነገር ሳይሆን ይልቁንም እንግዲህ አዳምና ሔዋን ጥለውት የመጡትን የፍቅር ኢንቫይሮንመንት ዳግም እዚህ ልንኖርበት የሚረዳ መመሪያ ነው። ሌላው ደግሞ ትልቁ ችግር እየፈጠረ ያለው ሲመስለኝም ዲስፐንሴሽናሊዝም የሚባለውም አይነት አስተምህሮ ይመስለኛል። ምክንያቱም ይሄኛው አስተምህሮ ምንድን ነው? እግዚአብሔር በተለያየ ዘመን የሰው ልጅን ለማዳን የደህንነት አካሄዱን የተለያየ አይነት አካሄድ ነበረው ወይም የተለያዩ ዲስፐንሴሽኖች ነበሩ። እንግዲህ አማርኛው ትክክለኛውን ቃል ዲስፐንሴሽናሊዝም የሚለው የምንለዋለን። ስለዚህ በየዘመንም ይለዋወጥ የማዳን መንገድ። ስለዚህ ከሲና ጀምሮ እስከ ክርስቶስ እስኪመጣ ድረስ ህጉ ተጨመረ። ህጉ ደግሞ የመጣው ሰዎች ያንን ህግ ጠብቀው በዛ ህግ መሰረት እግዚአብሔር ጋር ይደርሱ ዘንድ ይድኑ ዘንድ ነው። ክርስቶስ ከመጣ በኋላ ደግሞ ዓመተ ምሕረት ሆነልን። ስለዚህ በክርስቶስ አማካኝነት እንድናለን። ስለዚህ ነጣጥለን ማሰብ ነጣጥሎ ማሰብ አለ እና በዚህ ምክንያት የእግዚአብሔር ሕግ እንደ ጠላት ተደርጎ ተቀመጠ። ስለ ሰዎች ከክርስቶስ በፊት የነበሩት ሰዎች ከሲና በኋላ ያሉት እና ከሲና በኋላ ከክርስቶስ በፊት ያሉት በዚህ ዲስፐንሴሽን ጊዜ ስለነበሩ የሚድኑትም በሕጉ ነው የሚል አይነት ትምህርት አለና፣ ስለዚህ በዚህ አይን ስታየው ጠላት ይሆናል። ምክንያቱም ህጉን ሊያጢአተኛ መሆን ያስታውሳል። ነገር ግን የእግዚአብሔርን ቃል ስናን መጽሐፍ ቅዱሳችንን ስናጠና የእግዚአብሔር ትልቁ ባህሪው እግዚአብሔር የማይለዋወጥ አምላክ ነው። ጊዜ ይለወጣል፣ ጊዜ ሄዳል፣ ነገሮች ይለዋወጣሉ፣ እግዚአብሔር ግን አይለወጥም። የእግዚአብሔር ሰዎችንም ለማዳን ይሄ የደህንነት እቅዱም አሁን በቤተ መቅደስ ውስጥ የተገለጠውን የማይለዋወጥ እቅድ ነው። ከመጀመሪያ እስከ መጨረሻ እግዚአብሔር የተጠቀመው ሰዎችን ለማዳን በክርስቶስ ብቻ ነው። ስለዚህ ይሄኛው ዲስፐንሴሽናሊዝም የሚባለው አስተምህሮ ሰዎች ጠላት እንዲመስላቸው ህጉ አድጓል። ነገር ግን ጠላታችን፣ ዋናው ጠላታችን ኃጢአት፣ ክፋት፣ ሰይጣን ነው እንጂ የእግዚአብሔር ህግ አይደለም። የእግዚአብሔር ህግ ሲጀመርም ከሲና ተራራ በፊትም እኮ የእግዚአብሔር ህግ ነበር። እሱ ልጠይቅ ነበር፣ ከሲና እንደ ህጉ የተነገረው ከዛ በፊት ምን ነበር? ምንም አልነበረም እኮ እንዴት ነበር ትላለህ? ስለዚህ ከሲና በፊትም ነበረ። ለምሳሌ አዳምና ሔዋን ህግን ተላልፈው ነው እኮ አይደል የወደቁት? ያኔም ራሱ እግዚአብሔር የሰጣቸው ትእዛዝ ነበር፣ ያቺን ፍሬ አትብሉ ተብሎ። ነገር ግን ከዛ በፊት ሲጀምር ራሱ እግዚአብሔር አዳምና ሔዋን የፈጠረው በራሱ አምሳል ነው እና ይሄኛው የእግዚአብሔር ህግ የራሱ የባህሪው መገለጫ ነው። ስለዚህ ይሄ በቁጥር ተደርድሮ የተሰጠው በሲና ይሁን እንጂ ከዛ በፊት ከኃጢአት መግባት በፊትም የእግዚአብሔር ህግ ነበር፣ ግን የባህሪው መገለጫ ስለሆነ ሰውም የእግዚአብሔር መልክ የተፈጠረው ሰውም የእግዚአብሔርን ህግ ይጠብቅ ነበረ። ስለዚህ ከዛም በፊት ነበር የበለጠ ከዛ በፊትም ነበረ። አትግደል የሚለው ህግ ነበረ። ምክንያቱም የአዳም ልጅ ቃየል አቤለን ሲገድል ኃጢአት የሆነበት አትግደል የሚለው ህግ ስላለ ነው። የሰንበት ህግም ራሱ ብትመለከት ከሲና ተራራ ከመሰጠቱ በፊት ነበረ። ምክንያቱም ስድስት ቀን ለቀሙ፣ በሰባተኛው ቀን ስለማይወርድ ስድስተኛውን ቀን ሁለት እጥፍ አድርጋችሁ ለቀሙ ያለበት ሁኔታዎች አሉ እና ከሲና በፊትም የእግዚአብሔር ህግ ነበር። ግን እግዚአብሔር ከሰው ፍጥረትስ በፊት ነበር የእግዚአብሔር ህግ ሰው ከመፈጠሩ በፊት ህጉ የእግዚአብሔር ባህሪ ነው ካለን እንግዲህ ዘላለማዊ ነው ማለት ነው። ህጉ ራሱ ማለት ነው። ግን አንድ ነገር እኮ ማስመር ያለብን አሁን ህጉ የምንለው እነዚህ በአስር ቃላት ተደርድሮ የመጣው ሳይሆን እነሱ እግዚአብሔር እንግዲህ ከግብጽ የወጡት ሰዎች በባርነት ብዙ በቃ ያለፉ ስለነበሩ እንዲገባቸው አድርጎ አስቀመጠው እንጂ ከዛም በፊት የእግዚአብሔር ህግ ዘላለማዊ ነው። ቅድም አርሴማ እያስቀመጠችልን ነበረ። አምላክህን እግዚአብሔርን በፍጹም ልብ በፍጹም ነፍስ በፍጹም ሐሳብ ውደድ፣ ባልንጀራህን እንደ ራስ ውደድ። ፍቅር ነው በቃ ጨምቀ ስታውጣው። ይሄ ፍቅር ደግሞ የእግዚአብሔር ህግ የእግዚአብሔር መንግስት ሁሉ መሰረት ነው። አንድ እዛ ላይ ያላነሳ ነው ነገር ቢኖር ህጉን መሻር ቢችል ኖሮ እግዚአብሔር ልጁ ኢየሱስ ክርስቶስ መሞት ባላስፈለገው ነበር። ህጉም መሻር ስላልቻለ ነው ክርስቶስ ኢየሱስ መቶ የሞተልህ። ህጉ ደግሞ ቀደም እንዳለው የእግዚአብሔር ባህሪ ነው። ዘላለማዊ ነው። በተለይም ደግሞ አሁን መጨረሻ ላይ እንደተናገረው የእግዚአብሔር ፍቅር ነው። ስለዚህም ነው በፍቅር ስትመላለሱ ስንመላለስ ማንነቱን የምንገልጸው። ሌላ ደግሞ በጣም የሚገርመኝ ዮሐንስ አስራ አምስት ላይ ነው መሰለኝ እኔ የአባቴን ትእዛዝ እንደጠበኩ ብሎ የሚያስቀምጥበት ቦታ አለ እና እኛም እግዚአብሔር ያስቀምጠውን ነገር ልንጠብቅ የተገባን ነን። ዘጸአት ሰላሳ አራት ላይ እግዚአብሔር ስለ ራሱ ምስክርነት ይሰጣል፣ ና እንደዚህ ይላል። እግዚአብሔር በፊቱ አልፎ ሙሴ ፊት እግዚአብሔር እግዚአብሔር መሓሪ ሞገስ ያለው ታጋሽን ባለ ብዙ ቸርነትና እውነት እስከ ሺ ትውልድም ቸርነትን የሚጠብቅ አበሳና መተላለፍን ኃጢአትንም ይቅር የሚል በደለኛውንም ከቶ ማያነጻ አባቶችን ኃጢአት በልጆች እያለ ይቀጥላል። እና እዚህ ውስጥ በጣም ጥሩ ባናንስ ያለ ይመስለኛል። ቸርነት እግዚአብሔር ቸርነት የሚያደርግ ነው የሚሰጥ ነው። ከዛ ግን ይጠቅሳል ኃጢአት የሚባል ነገር አለ ኃጢአትን ይቅር እንደሚል ይናገራል። መሀሪ እንደሆነ ይናገራል። እና ስለዚህ ኃጢአት የሚባለው ነገር እንግዲህ ይሄ ጽላቶቹን እንዲጽፍ በተሰጠው ጊዜ እንግዲህ የተነገረ ነው እና ከዛም በፊት ኃጢአት የሚባል ነገር አለ ማለት ነው። አሁን ይሄ እነዚህ ዐሥርቱ ትዕዛዛት እኮ እንትንም አይደሉም ዩኒቨርሳልም አይደሉም። አሁን ለምሳሌ ለመልአክ አታመንዝር ልንል አንችልም፣ አትስረቅ ልንል አንችልም። ለሰው በሚገባ ቋንቋ እግዚአብሔር ለሰዎች ኑሮ ይህንን የፍቅርን ኑሮ እንግዲህ አስቀድሞ በኤደን የነበረውን ከባቢ ወደዚህ ለማምጣት ለሰዎች ኑሮ ተብሎ ስፔሲፊክ ለሰዎች የሚሰሩ ህጎች ናቸው እንጂ ይሄ ፍቅር ሲመነዘር ማለት ነው እንጂ መላእክት የሚጠብቁት ህግ ስቲል ፍቅር የሚባለውን ህግ ነው። ማለት እንደዚህ የተጻፈላቸው አትግደሉ፣ አታመንዝሩ ምናምን የሚባል ነገር አይኖርም። በዛ በፍቅር ፕሪንሲፕል ውስጥ ይኖራሉ ማለት ነው እና ይሄ የእግዚአብሔር ባህሪ በፊትም የነበረ እግዚአብሔር ትላንትም፣ ዛሬም፣ ነገም የሚቀያየር ባህሪ የለውም። እኛ ነን የምንቀያየረውና ለእኛ በሚገባ መንገድ የተገለጠ የፍቅር መግለጫ እንጂ በፊትም የነበረ ነው ማለት ነው። ሌላው የህግ አያስፈልግም ካለን ወንጌልም ራሱ ላይ ጥርጣሬ ይኖረናል ማለት ነው እና ህግ ከብዙ ጋር የተያያዘ ነው። ምክንያቱም ወንጌል ያስፈለገው፣ ክርስቶስ መምጣት ያስፈለገው፣ ክርስቶስ መሞት ያስፈለገው ይሄ የምስራች ያስፈለገው ህግ ስላለ ነው። ህግ ባይኖር ኖሮ ወንጌል ማያስፈልግም እና አንዱን ነጥለን ስናወጣ ብዙ ነገር ይፈርስብናል እና ህግ የእግዚአብሔር መንግስት መሰረት ነው። አንድ ጥቅስ ላንብብ። ሮሜ ምዕራፍ 13 ከቁጥር 8 ጀምሮ እንደዚህ ይላል እርስ በርሳችሁ ከመዋደድ በቀር ለማንም እዳ አይኑርባችሁ፣ ሌላውን የሚወድ ህግን ፈጽሞታልና። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስገር፣ አትመኝ የሚለው ከሌላኛይቱ ትእዛዝ ሁሉ ጋር በዚህ ባልንጀራን እንደ ነፍስህ ውደድ በሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፋ አያደርግም። ስለዚህ ፍቅር የህግ ፍጻሜ ነው ይላልና ሕግ ሁሉ ሲጠቃለል ፍቅር የሚለው ሐሳብ እንደሆነ እንመለከታለን። ስለዚህ ከወንጌል ጋር እንዲሁም የተቆራኘና ጠላት ሳይሆን እንዲሁም ዋና ወዳጁ እንደሆነ መመልከት እንችላለን። አሁን ግን የጠቀስካቸው አትግደል፣ አታመዝብ ሰው ለሰው ነው ግን፣ ሌላ ማልክት አታምልክ፣ ምስል እና ምሳሌ ከቶል አታድርግ፣ እግዚአብሔር ስም በከንቱ አትጥራ፣ ሰንበትን ጠብቅ የሚለው እሱ እንዴት ነው የፍቅር መግለጫ የሚሆነው? በተለይ ሰንበት ላይ ይመጣሉ። ኢየሱስ ኮሱን ሰማይ ሲያጠቃልለው እግዚአብሔር አምላክን በፍጹም ነፍስ፣ በፍጹም ሀሳብ፣ በፍጹም ነፍስ፣ በፍጹም ሀይል ውደድ ብሎ ነው እና ሰው እሺ፣ እንዴት ነው እግዚአብሔርን እንመወደው ካለ፣ ሌሎች አማልክትን አያመልክም በሰንበት ያርፋል። ዳይሬክሽኖቹ እነዚህ ናቸው። ነው እንዴት ብዬ ልኖር ታዲያ፣ እግዚአብሔርን እንዴት ልውደደው ካለ ይሄ ነው። እንግዲህ መመሪያው ይሄ ነው እንደዚህ ለመኖር ሁለቱ ህጎች ምንድን ናቸው? ፍቅር ለእግዚአብሔር እና ፍቅር ለሰው። ቅድም በመጀመሪያ እንዳልኩት ፈጣሪ ነው ህጉን የሰጠን እሱ የሁሉ ፈጣሪ ነው። ስለዚህ ለእሱም ፍቅር ሊኖረን ያስፈልጋል እና አራቱ የላይኛዎቹ የሚያመለክቱት የፈጣሪን ህግ ነው። የእግዚአብሔርን ስም በከንቱ ታንሳ። የሰንበትን ቀን ትቀድስ ዘንድ አስብ ስዕልና ምሳሌ ሌሎች ሁሉን ስትመለከታቸው ከፈጣሪ ጋር የሚያገናኙ ናቸው። እና እነዚህ ህጎች ደግሞ ከሰውም ከእግዚአብሔርም ጋር የሚያወዳጁን ነው። እና ይህን ነው ምላ እንደተባለ ያው ክርስቶስ እዚህ ጋር ጳውሎስ እየነገረን ያለው ከሰው ጋር ባለው ግንኙነት የሱኛውን ገጽታ ስለሆነ ነው እንጂ ክርስቶስ ከህግ የትኛይቱ ትበልጣለች ተብሎ ሲጠየቅ ሁለቱን አጠቃሉ ነግሯል። ልክ አርሴማ እንደነገረችን እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ ውደድና ባልንጀራ እንደራሱ ውደድ። ስለዚህ እግዚአብሔርን የሚወድ ሰው እንዴት መውደድ እንዳለበት ደግሞ እግዚአብሔር በዝርስር በዛ አስርቱ ትእዛዛት የመጀመሪያዎቹ አራት ላይ አስቀምጦልናል። አሁን ያኛውን ጥያቄ ግን አልመለሳችሁልኝም። ከሰንበት ሰንበት አሁን ሰንበትን አክብር የፍቅር መግለጫ የሚሆነው እንዴት ነው? ምክንያቱም ሌሎቹ መቼ የእግዚአብሔርን ስም በከንቱ ስጠራ ያው እግዚአብሔር መሳደብ ፊት ለፊት ይታወቃል። እንደዚሁም ሌላ አማልክት ስታደርቅ እግዚአብሔርን አልፈልግም ብላ ሌላ እያመለክ ነው ይታወቃል። መቼም ሰንበት ጋር ስትመጣ ግን በሰውኛውም ደረጃ እንደምትሰርቀው እንደምትገለው የሚመጣ ውጤት የለም። በእግዚአብሔርም ደረጃ ደግሞ ይሄ ነው የሚባል ነገር የሚታይ ነገር ያለ አይመስልም። ስለዚህ የፍቅር መግለጫ በተለይ ሰንበት የሚሆነው እንዴት ነው? እስኪ ዝርዝሩን ብታስረዱ ይፈልጋሉ ወደ እንግዲህ የሰንበት መጀመሪያ ጋር መሄድ አለብን። አሁን ሰንበትን እግዚአብሔር የሰጠው የሲና ጊዜ ሳይሆን ገና ሰው ሲፈጠር መጀመሪያ ዘፍጥረት ምዕራፍ አንድ ሄደን ዘፍጥረት ምዕራፍ ሁለት ስናጠና ያኔ ነው እግዚአብሔር ለሰው ልጆች ሰንበትን እንደ ስጦታ የሰጣቸው። ስለዚህ እስራኤላውያን በዛ በሲና ተራራ ሳይሆን ሰንበት የተሰጣቸው ያኔ ገና መጀመሪያ ገና በመጀመሪያ ብሎ ሰማይና ምድር እንደተፈጠረ ነው እና እግዚአብሔር ፍጥረትን ሁሉ ከጨረሰ በኋላ በስድስተኛው ቀን ሰውን ፈጥሮ በሰባተኛው ቀን ዘፍጥረት ምዕራፍ ሁለት ስናጠና እግዚአብሔር ፍጥረት ሁሉ ፈጥሮ የጨረሰው በሰባተኛው ቀን ነው ይለናል። በሰባተኛው ቀን ግን የተፈጠረ ነገር የለም። እግዚአብሔር አረፈን የሚለው ግን በደንብ ምዕራፍ ሁለትን ስናጠና በሰባተኛው ቀን እግዚአብሔር ሰንበትን ነው የፈጠረው ወይም ያዘጋጀው ወይም የሰራው። ስለዚህ በስድስተኛው ቀን ለሰራው ለሰው ልጅ የሰጠው ትልቁ ስጦታ ሰንበት ነው። እንዲሁም ከሁሉም በላይ የፍቅር መግለጫ የሚሆነው እሱ ነው። ምክንያቱም እግዚአብሔር በጊዜ ውስጥ ቅድስናን ቅዱስ የሆነን ጊዜ ሰራና ለየና፣ ይሄኛው ሰንበት ነው፣ ከኔ ጋር የተለየ ጊዜ የምታሳልፍበት ጊዜ ነው ብለው ለሰው ልጅ እንደ ስጦታ ሰጠው። ምክንያቱም ብዙ ጊዜ አሁን ሲባል ስናስበውም እግዚአብሔር ሰውን ገና በመጀመሪያው ቀን ፈጥሮ አዳምን ያንን ሁሉ ነገር ሲፈጥር ማሳየት ይችል ነበረ። ያንን ሁሉ በቃ አለማትን ሲፈጥር ውሃን ሲከፍል አራዊትን ሲፈጥር ሁሉ እንደዛ አላደረገም። የፈጠረው መጨረሻ ላይ ሁሉም እጅግ ውብ ሆኖ ካለቀ በኋላ ሙሉ ለሙሉ ባለቀ በተፈጸመ ፍጥረት ባለቀ ፍጥረት ላይ ያንን በራሱ አምሳል የተሰራውን ደግሞ ሰውን አበጅቶ ሰራ፣ አስቀመጠ። ከዛ በኋላ ለዛ ሰው የመጀመሪያው ቀን ሰንበት ነው። ስለዚህ እግዚአብሔር የሰጠው ትልቁ ስጦታ በጊዜ ውስጥ ያለ ቅድስና ነው። በዛ ጊዜ ውስጥ ደግሞ ከእግዚአብሔር ጋር የተለየ ጊዜ እንዲያሳልፍ ማለት ነው። ስለዚህ እንደውም ትልቅ የፍቅር መገለጫ ነው። ምክንያቱም እግዚአብሔር እግዚአብሔር ስላለ ብቻ ነው እንጂ ሰንበትን ልንጠብቅ የምንችለው። በሌላ በምንም አይነት ይሄ አመክንያዊ አስተሳሰብ ወይም ራሽናላይዜሽን ሰንበት ላይ ልንደርስ አንችልም። ምክንያቱም አሁን ሰው መግደል እንደሌለብን የሀገር ሕግም ራሱ ያሳስበናል። ማመንዘር፣ የቤተሰብ ሕግ በተለያየ መንገድ ልናየው እንችላለን። ሰንበት የሚለው ጋር ስንመጣ ግን እግዚአብሔር ስላለ ብቻ በእምነት የምንቀበለው ነው እንጂ ሌላ ራሽናላይዘር ገን የምንደርሰው አይደለም። ስለዚህ እንዲሁም ትልቅ የፍቅር መገለጫ እንደሆነ ነው የሚገባኝ ው ስለ ሰንበት ሲናገር ሳለ በኢሳያስ 58 ላይም አሁን ያዕቆብ እንዳለ ሆኖ እግሮችን ከሰንበት ከመጠበቅ ብትመልስ ብሎ ይናገራልና ስ ሄደን እግሮችን ሰንበት እንዳይሻሩ ብታሳርፍ፣ በተቀደሰው ቀን የልብን ባታደርግ፣ ሰንበትንም ደስታ የእግዚአብሔርን ቅዱስ ቀን የተከበረ ብለህ ብትጠራው፣ በገዛ መንገድ ከመሄድ እንደ ፈቃደን ከማድረግ ከከንቱ ንግግር ብትቆጠር፣ በዚያን ጊዜ በእግዚአብሔር ደስ ይልሃል፣ በምድር ከፍታዎች ላይ እንድትጋልብ የአባትን ያዕቆብን ርስት ጠግበህ እንድትበላ አደርግሃለሁ እግዚአብሔር አፍ ይህን ተናግሯልና ብሎ ይናገራልና በተለይ በእግዚአብሔር ደስ ይልሃል የሚለው እምነትን የሚሰጠን ነው እና ስለሆነ ወይም ስለማይሆን ሳይሆን በእምነት ብቻ የምታደርገው ነው ሰንበትን የምትጠበቀው እግዚአብሔር አለ ስለዚህ እኔም እታዘዛለሁ የምትለው ነው እና በዛ ምክንያት ነው የፍቅር መገለጫ የሚሆነው እንደምንታዘዘው መውደዳችንን በመጠበቅ የምንገልጽበት የፍቅር ትእዛዝ ነው ይህንን የታላቁ ውዝግብ ተላቁ ተጋድሎ ሀሳብ እና የእግዚአብሔር መሰረት የእግዚአብሔር ሕግ የማይቀያየሩ የማይለወጡ ሊለወጡ የማይችሉ እግዚአብሔር ሊለወጥ የማይችል እንደሆነ ሁሉ ሕጉም ሊለወጥ የማይችል መሆኑንም ያሰመርንበት የውይይት ክፍለ ጊዜ ነበር። ስለነበረን ጊዜ እግዚአብሔር እናመሰግናለን። በሚቀጥለው ደግሞ አሁን የተነሱ ብዙ ያልተብራሩ ሀሳቦች አሉ። በሚቀጥሉት ውይይታችን ጊዜ በይበልጥ በዝርዝር የምናነሳቸው ይሆናል። አሁን እዚህ ጋ ስናጠቃልል ወንድማችን ያዕቆብ የመጨረሻውን ጸሎት ያደርግልናል። በሰማይ ያለ አፍቃሪ አባታችን እናመሰግናለን ለህይወታችን ደግሞ የሚሆነውን የምታቅልን አምላካችን አባታችን ስለሆንክ ለህይወታችንም የሚያስፈልገውን የምንመራበትን ህግን ስለሰጠህን ያንንም ህግ ደግሞ መከተል የምንችልበትን መንፈስ ቅዱስ ስለሰጠህን የሚያስችለውን መንፈስህን ስለሰጠህን እናመሰግንሃለን። እኛም ደግሞ አባት መንፈስ ቅዱስህን እሺ ብለን መታዘዝ እንድንችል ህግህንም መውደድ እንድንችል አንተንም ደግሞ የበለጠ መታዘዝና መውደድ እንድንችል እንድታግዘን እንለምናለን። ይሄንም ፕሮግራም በተለያየ መንገድ የሚከታተሉትን ሁሉ መንፈስ ቅዱስህ ለልባቸው እንዲያስተምር፣ እንዲናገራቸው እንለምንሃለን። ይህን ስለምታደረግ እናመሰግንሃለን። በክርስቶስ ኢየሱስ ነው።